of America. በድምሩ አንድ ነጥብ አራት ቢሊዮን ብር መክፈላቸውን የሚገልጹ ኢትዮጵያ ውስጥ የአክሰስ ሪል ስቴት የቤት ገዢ ደንበኞች ገንዘባቸው በአክኖ እንዳይቀር መንግስት ጣልቃ እንዲገባና አስተዳደራዊ ውሳኔ እንዲሰጥ ጠየቁ። ከዚሁ ቅሬታቸው ጋር በተያያዘ ዛሬ አዲስ አበባ ውስጥ ተሰብስበው ከነበሩ የቤት ገዢዎች ጋር በስፍራው ተገኝቶ ቆይታ አድርጎ የነበረው እስክንድር ፍሬው መስመር ላይ ይገኛል። እንደምናመሸ እስክንድር። እንደምናመሸ ሰለሞን። ምንድን ነበረ የቤት ገዢዎች ቅሬታ ዛሬ የነበረው? እንግዲህ ጉዳዩ ሰለሞን እንደምታውቀው በአክሰስ ሪል ስቴትና በድምሩ አንድ ነጥብ አራት ቢሊዮን ብር ከፍለናል በሚሉ የቤት ገዢዎች መካከል ያለ ነው። ድርጅቱ ከፍተኛ መጠን ያለው ብር ከሰበሰበ በኋላ ቤት ሰርቶ አላስረከበንም ሲሉ ቅሬታቸውን ሲገልጹ ወራት አስቆጥረዋል። ደንበኞቹ በዚህም ምክንያት ተሰባስበውና ኮሚቴዎችን አቋቁመው እንቅስቃሴ ሲያደርጉ ቆይተዋል። በዚህ ሂደት ውስጥ ግን በመንግስት የመፍትሄ አካሄድና በራሳቸው በቤት ገዢዎቹም እንቅስቃሴ ቅንጅት እየታየ እንዳልሆነ ቅሬታቸውን እየገለጹ ይገኛሉ። ለምሳሌ መንግስትን በተመለከተ በአንድ በኩል ችግሩን ለማጣራትና ለመፍታት ጥረት እያደረገ መሆኑን ይናገራሉ እነዚህ የቤት ገዢዎች። በሌላ በኩል ግን አክሰስ ሪል ስቴት በእነሱ ስም የወሰዳቸው መሬቶች እና ጀምሯቸው የነበሩ ግንባታዎች ጥበቃ እየተደረገላቸው እንዳልሆነ ይገልጻሉ። ለማሳያም ያህል ቦሌ መድኃኒዓለም አካባቢ መሰረቱ ተጥሎ የሚታየውን እና እነርሱ ባለ አስራ አራት ፎቅ ህንጻ ሲሉ የገለጹትን ጅምር ቦታ ይጠቅሳሉ። ጉዳዩ ውሳኔ እስኪያገኝ ጥበቃ ሊደረግለት ሲገባ አፈር እየተሞላበት ነው ሲሉ ቅሬታቸውን አስረድተዋል። የቤት ገዢዎቹ ይህ ቦታ እንግዲህ ሰለሞን አክሰስ ሪል ስቴት ለንግድ ቤቶች እንዲሆን እንዲገነባ የጀመረው ነው። ከነዚሁ ከደንበኞቹ በተሰበሰበ ገንዘብ ማለት ነው። የቦሌው ማለት ነው። ቦሌ መድኃኒዓለም አካባቢ ዛሬ ከሰዓት በፊት ወደ ስፍራው ሲሄድም ይህንኑ በመቃወም ጉዳዩን ለጸጥታ ኃይሎች ሲያመለክቱ ነበር። እስካሁን ግን መፍትሔ እንዳላገኙ ነው በስልክ የገለጹልኝ። ሁለተኛው የቅንጅት ችግር ቅሬታ እያቀረቡ ባሉ የቤት ገዢዎች፣ እንደዚሁም ጉዳዩ በሚመለከታቸው ሌሎች አካላት አካባቢ ያለው የቅንጅት ማነስ ነው። ስማቸው እንዲጠቀስ ባይፈልጉም በድምፅ አስተያየት ለመስጠት የፈቀዱ አንድ የቤት ገዥ እንዳሉት ጥቂት የሚባሉ ሰዎች ጉዳዩን በፍርድ ቤት ለመፍታት እየሞከሩ ነው። የምንበዛው ደግሞ መንግሥት ጣልቃ እንዲገባና አስተዳደራዊ መፍትሄ እንዲሰጠን እንፈልጋለን ብለዋል። እኚሁ የቤት ገዥ ማለት ነው ሰለሞን። እናም በየጊዜው እየተሰባሰቡ የመፍትሄው ጉዳይ ጊዜ እየወሰደ ነው በማለት ቅሬታቸውን መግለጻቸውን ቀጥለዋል ሰለሞን በወቅቱ አላስረከበንም ነው ወይ ስራው ቆሟል በወቅቱ አላስረከበንም ከዛም በኋላ እንደገና ተጨማሪ ጊዜ እንዲሰጠው ጠይቆ ነበረ ተጨማሪ ጊዜም ተሰጥቶ በዛም ጊዜ ሊያስረክበን አልቻለም እንዲሁም ሰብሳቢው የድርጅቱ የቦርድ ሰብሳቢ ከሀገር ወጥተዋል የሚል ነው ቅሬታቸው ይሄንን በነገራችን ላይ ሰለሞን ጠቅላይ ሚኒስትሩ ራሳቸው በአንድ ወቅት በፓርላማ አስተያየት ሲሰጡበት እየተደመጠ ነው። አንዳንዶች ገንዘብ ከሰበሰቡ በኋላ ስራውን ሳያስረክቡ ከሀገር ወጥተዋል በሚል በስም ባይጠቅሱም ራሳቸው ጠቅላይ ሚኒስትሩም ጠቆም አድርገው ያለፉበት ሁኔታ ነበረ። ጉዳዩን አክሰስ ሪል ስቴትን ይመስላል ያቆመበት ሁኔታ ነው ያለው። እንግዲህ ጠቅላይ ሚኒስትሩ በፓርላማ የተናገሩበት ጊዜ ይህ ጉዳይ ጎልቶ እየተነገረ ያለበት እና ቅሬታዎቹን በስፋት እየተደመጡበት የነበረበት ነው። ለመሆኑ አክሰስ ሪል ስቴት እንደ ድርጅት በሕይወት አለ? አሁን ቢሮ አለው? ሰራተኞች አሉት? ቅድም የጠቀስኳቸው ስማቸው እንዲገለጽ ያልፈለጉ ነገር ግን በድምጽ አስተያየት የተሰጡት የቤት ገዥ እንዳሉት ድርጅቱ የነበረውን ቦርድ አፍርሶ አዲስ ቦርድ አቋቁሞ እየሰራ ነው። ከዚህ ከአዲሱ ቦርድ ጋር ማለትም ከአዲሱ የአክሰስ ሪል ስቴት አመራር ጋርም በጋራ የእኛ ኮሚቴዎች እየሰሩ ነው ሲሉ ነው እየገለጹልኝ ደንበኞቹ ስንት ይሆናሉ በጠቅላላው ደንበኞቹ ወደ ሁለት ሺህ ይሆናሉ የተወሰኑት ደግሞ ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን ናቸው ዛሬም በስፍራው የነበሩ የቤት ገዥዎች እንዳስረዱኝ ሰለሞን በድምሩ ከሰበሰበ የሚባለው ገንዘብ ደግሞ እነርሱም ዛሬ እንደገለጹልኝ አንድ ነጥብ አራት ቢሊዮን አካባቢ ነው በእርግጥ እነዚህን ቁጥሮች በተመለከተ የአክሰስ ሪል ስቴት የቀድሞ አመራሮች፣ የቦርድ ሰብሳቢዎች አስተያየት የሰጡበት ሁኔታ የለም። ግን ከቤት ገዢዎቹ የተገኘው መረጃ ግን የሚያሳየው ይህንን ነው። መንግስት ጣልቃ ይግባ ሲል ምን ማለታቸው ነው? እንግዲህ መንግስት ጣልቃ ይግባለን ሲሉ ሰለሞን ችግሩ ለየት ያለ ነው፣ የተፈጠረው ሁኔታ ለየት ያለ ነው። መፍትሄውም ለየት ያለ እና የመንግስትን ጣልቃ ገብነት የሚጠይቅ ነው የሚል ነው የእነሱ አመለካከት። ለምሳሌ አብዛኛዎቻችን ጉዳዩ ወደ ፍርድ ቤት ሄዶ በፍርድ ቤት መፈታቱንም አንደግፈም ብለውኛል። አንድ ዛሬ ያነጋገርኳቸው የቤት ገዢ። ለምን እሳቸው የሚሉት ምንድን ነው? ምክንያታቸው ምንድን ነው? ችግሩ ውስብስብ ነው። ቀደም ሲል እንዳልኩትም ለየት ያለ ነው እና መንግስት ጣልቃ ገብቶ አስተዳደራዊ እርምጃ ወስዶ አክሰስ የወሰዳቸው ቦታዎች እኛ ገንዘባችንን የከፈልን በመሆኑ እኛ ሰርተን እንድንጨርስባቸው ቦታዎቹ ላይ ቤቶቹን እንድንሰራ ሊፈቅድልን ይገባል የሚል ነው በነሱ በኩል ያለው አስተያየት፣ በቤት ገዢዎቹ በኩል። ለመሆኑ ምን ያህል ጊዜ ፈጀ ይሄ ጭቅጭቅ? ስራው እስከተጀመረ ስንት ጊዜ ሆነው? እንግዲህ ምንድን ነው ሰለሞን፣ እነዚህ ደንበኞች በተለያየ ጊዜ ከአክሰስ ሪል ስቴት ጋር የደንበኝነት ውል የፈረሙ ናቸው። ስለዚህ እንደምታናግረው ሰው ይለያያል፣ የቅሬታው ርዝመት ወይም የጊዜው ርዝመት ማለት ነው። አንዳንዶቹ ቀደም ሲል ውል የፈጸሙ እና አመታት ያስቆጠሩ ሊኖሩ ይችላሉ። አንዳንዶቹ ከዛ አነስ ያለ ጊዜ የቆዩ ሊሆኑ ይችላሉ። ዋናው ግን እዚህ ላይ እነሱ የሚያሰምሩበት ድርጅቱ ሰርቼ አስረክባለሁ ያለበት ከዛም በኋላ ይጨመርልኝ ያለው የጊዜ ገደብ አብቅቷል የሚለውን ነው የሚያሰምሩበት። እስክንድር እንግዲህ በመጪ ቀናት የሚመለከታቸውን አካላት ተጨማሪ ደንበኞችም፣ እና ሊሳተፉ ይገባሉ የምትላቸውን ሰዎች አነጋግረ ሰፋ ያለ ዘገባ ይዘት እመለሳለህ ብለን እንጠብቃለን። በጣም አመሰግናለሁኝ። ለዛሬ ዘገባ አመሰግናለሁ ሰለሞን እንዳልከውም የሚመለከታቸውን የመንግስት ባለስልጣናት እንደዚሁም የድርጅቱን ተወካዮች አስተያየት ከተቻለ በማከል በሌላ ዘገባ ልመለስበት እሞክራለሁ። መልካም ምሽት ሰለሞን።